so የኢትዮጵያ ሰብአዊ መብት ኮሚሽን የሶማሌ ክልል በታራሚዎችና ተጠርጣሪዎች አያያዝ ላይ ጥሩ መሻሻሎች እያሳየ ቢሆንም አሁንም ሊስተካከሉ የሚገቡ ጉዳዮች አሉ ብሏል። የማረሚያ ቤቶችና ማቆያዎች መጨናነቅ እንዲሁም ታዳጊዎች ከአዋቂዎች ጋር መታሰራቸውን በዋና ክፍተትነት ጠቅሶታል መግለጫው። ይሁንና የአሁኑ አያያዝ ቀድሞ ጄል ኦጋዴን ተብሎ ይታወቅ ከነበረው የማረሚያ ቤት አያያዝ ጋር የሚነጻጸር አይደለም ብሏል። ሲቸኮል ተጨማሪ ዘገባ አለው። የሶማሌ ክልል በተጠርጣሪዎችና ፍርደኞች አያያዝ ከፍተኛ መሻሻል ቢያሳይም አሁንም ሊስተካከሉ የሚገቡ ጉዳዮች እንዳሉ የኢትዮጵያ ሰብዓዊ መብቶች ኮሚሽን አስታውቋል። ኮሚሽኑ መስተካከል አለባቸው ያላቸው ነጥቦች በተመለከተ የኮሚሽኑ የጅጅጋ ቅርንጫፍ ጽሕፈት ቤት አስተባባሪ አቶ አብዱልናስር በረከት ያስረዳሉ። በተጠርጣሪዎች አያያዝ ጉዳይ ላይ በተለይ በጅጅጋ ከተማ በተለምዶ ሀቫና የሚባለው የጅጅጋ ከተማ ካውንስል ፖሊስ መምሪያ በተጠርጣሪዎች አያያዝ በኢትዮጵያ መንግስት ከተቀመጠው አንጻር ጉድለቶች አሉት። እ ምንድን ነው? ተጠርጣሪዎችን በብዛት አንድ ክፍል በማስቀመጥ ንጹህ ባልሆኑ ክፍሎች ውስጥ በማስቀመጥ እና ለጤና እክል በሚሰጡ ሁኔታ ተጠርጣሪዎችን በማስቀመጥ በተጨማሪ ደግሞ እዚሁ በሀቫና ወይም ደግሞ ድጋ ከተማ ካውንስል ፖሊስ መምሪያ ስር የሚገኘው ዜሮ አራት ቀበሌ አካባቢ የሚገኘው መምሪያ ድብደባዎች ለሚከሰቱ ተጠርጣሪዎች መረጃዎች ሰርቶናል መሻሻል እንዳለባቸው ለመግለጽ ነው። ከዛ በተጨማሪ ይህ የጅጅጋ ከተማ ካውንስል ፖሊስ መምሪያ ሀቫና የሚባለው በተደጋጋሚ እንደሚዘጋ ፕሮሚስ ተገብቶልን ነበረ እና ያ ተፈታሚ ሳይሆን ብዙ ስለቆየ ያ በአፋጣኝ መደረግ እንዳለበት ለማስገንዘብ ነው። ያው እንደ ሶማሌ ክልል ነው መግለጫ ያወጣችሁት እና ከጅጅጋ ውጭ ሌሎች ክልሎች በክልሉ ያሉ ማረሚያ ቤቶችን አይታቸዋል። አሁን የነገርኩ የተጠርጣሪዎች የሚያዙበት ማቆያዎችን በሚመለከት ነው። እዚህ ጋ ከተማዎች ያሉትን ተጠርጣሪ ማቆያዎች አይተናል እና በጣም ጥሩ አያያዝ ነው ያላቸው በፖሊሶች እና በተጠርጣሪዎች መካከል ያለው ግንኙነትም በጣም ጥሩ። እዚህ ጋ ከተማ ላይ ያለው ተጠርጣሪዎች አያያዝ ግን መስተካከል ያለባቸው ነገሮች አሉ። ተፈርዶባቸው በስር የሚቆዩ ማታራሚዎችን በተመለከተ ከፍተኛ የሆነ የስር ቤት ጥበት ተከስቷል። ክልሉ ላይ በጣም ብዙ እስረኛ ኖሮ ሳይሆን የፋሲሊቲዎች አለመኖር የእስር ቤት እንዲከተት አድርጓል። በተለይ ደግሞ በጎዴ ከተማ ላይ ያለው የማረሚያ ቤት በጣም የተጨናነቀ እንደሆነ እና ከዛም በተጨማሪ ከአስራ ስምንት አመት በታች የሆኑ ታራሚዎች ከአካለ መጠን ከደረሱ ካዋቂዎች አንድ ላይ የሚታሰሩበት ፋሲሊቲዎች ናቸው ያሉት እና ያ መስተካከል እንዳለበት በአካለ መጠን ያልደረሱ ሕጻናት ለልሳቸው መሳሰር እንዳለባቸው ለመግለጫ ወጣ ነው ማለት ነው ከአስራ ስምንት አመት በታች ያሉ አስተባባሪዎችን እና አስተባባሪዎችን የድርጅት አስተዳደም አካውንትልንም የሚመለከት ነው ማለት ነው። አሁን ይህን ተመሳሳይ ክትትሎችን በሌሎች ክልሎች በሚገኙ ማረሚያ ቤቶች ታደርጋላችሁ? አዎ፣ የኢትዮጵያ ሰብአዊ መብት ኮሚሽን በሁሉም ክልሎች ቅርንጫፍ አለው። እየተዘዋወርን በየቦታው ክትትል እናደርጋለን። በየጊዜው መግለጫ እናወጣለን። መሻሻሎች አሉ በማረሚያ ቤቶች በተለይ በማረሚያ ቤት ላይ ያለው ልዩነት በጣም በአገር ደረጃም በሚባል ሁኔታ በጣም ጥሩ ለውጥ አለ፣ በማረሚያ ቤቶች ማለት ነው። ሶማሌ ክልል ላይ ማለት ነው። ሶማሌ ክልል ላይም ሌላም አካባቢ ላይ ያለን አሰስመት በጣም መሻሻል እንዳለ ነው። ከዚህ በፊት አሁን ሶማሌ ክልል እንደሚታወቀው በርካታ ዓለም አቀፍ ሚዲያዎችም ሲዘግቡበት የነበረው በርካታ ዓለም አቀፍ የሰብዓዊ መብት ተቆርቋሪዎችም እንደዚህ መግለጫ ያወጡበት የነበረው ጄሎጋድን የሚባል ማረሚያ ቤት ነበረ። ከእንስሳት ጋር የሚታረሙ የሚታሰሩበት ከአውሬዎች ጋር የሚታሰሩበት ድብደባ ይፈጸምበት የነበረ ነው። እና ከዛ አንጻር አሁን ምን ያህል ለውጥ አለው ብላችሁ ትገመግሙታላችሁ ክልሉን? በዚህ ሎጋዴን ጭር የነበረው ምንም የሚወዳደር ነገር የለም። አሁን በአሁን ሰዓት ተዘግቶ ነው ያለው። ከለውጡ በፊት በጣም ለመናገርም የማይመች የተለያዩ የቶርቸር ሜተዶች በመጠቀም ብዙ የሚሰቃይበት የነበረ እስር ቤት ነበር እና ያ አሁን ተዘግቶ ከዛ ጋር የሚነፃፀር ነገር ምንም የለውም። አሁን ያለው ማለት ነው። አሁን ያወጣ ነው ከዛ ጋር ለማነፃፀር ሳይሆን ግን አሁንም ቢሆን መሻሻል ያለባቸው ነገሮች አሉ የሚለውን ለማስገንዘብ ነው። አሁን አቶ አብዱልናስር የተገኙ መሻሻሎች እንዲቀጥሉ፣ ሆኖም ቃል በተገባው መሰረት ጅጅጋ የሚገኘው እና በተለምዶ ሀቫና የሚባሉ ማቆያ እንዲዘጋ፣ ህጻናት ከአዋቂዎች ተለይተው እንዲያዙ፣ በጂጂጋ ከተማ ያሉ የክልልና ይዞ ማቆያዎች ላይ ያሉ የተሻሻሉ አገልግሎቶች በጅጅጋ ከተማ ስር ባሉ ማቆያዎችም እንዲተገበሩ፣ እንዲሁም በጎደ የሚገኘው ማረሚያ ቤት ጥበት መፍትሄ እንዲፈለግለት ጠይቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ድሬዳ